ከአጠቃላዩ የጋዛ ሕዝብ ሩብ ያህሉን የሚይዙት ወደ አምስት መቶ ሺህ የሚጠጉ ፍልስጤማውያን ሰሜናዊ ጋዛ ገብተዋል። ማክሰኞ ዕለት ፕሬዚደንት ዶናልድ ትራምፕ ጋዛን እኛ እንይዛታለን ማለታቸውም ፍልስጤማውያኑን አላስቆማቸውም። ፍልስጤማዊቱ ሳሚሃ ዛሄር ይናገራሉ ትራምፕ እኛን ለማፈናቀል ወይም ለማባረር የሚችሉ ከመሰላቸው አሁንም እሱን ህልማቸውን መቀጠል ይችላሉ። ትራምፕ እቅዳቸውን ይፋ ባደረጉበት የማክሰኞ መግለጫቸው ላይ አሜሪካውያን ወታደሮችን ልከው ነው ወይ ጋዛን የሚቆጣጠሩት የሚል ጥያቄ ቀርቦላቸው ነበር። ጋዛን በተመለከተ የሚያስፈልገውን እናደርጋለን፣ የሚያስፈልግ ከሆነም እርሱንም እናደርጋለን ያንን ቦታ እንወስደዋለን። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ፕሬዚደንቱ ያሉትን እንደሚከተለው አብራርተውታል። ያ ማለት ወደ ጋዛ ወታደር ይላካል ማለት አይደለም። ለጥረቱ የሚያስፈልገው ወጪ በአሜሪካውያን ግብር ከፋዎች ገንዘብ ይሸፈናል ማለትም አይደለም። በዚች ምድር ላይ ትልቁ በድርድር ስምምነት ፈጣሪ የሆኑት ዶናልድ ትራምፕ በአካባቢው ካሉ አጋሮቻችን ጋር ስምምነት ይፈጥራሉ ማለት ነው። ይሁን እንጂ ሀሳቡን በመካከለኛው ምስራቅ ያሉ የአሜሪካ አጋሮች ትራምፕ ፍልስጤማውያኑን እንዲወስዱ ግፊት እያደረጉባቸው ያሉት ዮርዳኖስና ግብፅንም ጨምሮ አውግዘውታል። የዮርዳኖስ ንጉሥ አብደላ ትናንት ረቡዕ ከፍልስጤን ፕሬዝደንት ማህሙድ አባስ ጋር አማን ላይ ተነጋግረዋል። ከዚህም በተጨማሪ ትናንት ከፍተኛ የፍልስጤም ባለስልጣናት ካይሮ ላይ ከግብፅ የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ጎን ለጎን ሁለት አገረ መንግስት የሚለው መፍትሄ አስፈላጊ መሆኑን አጽንኦት ሰጥተው ተነጋግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ በበኩላቸው ኢት ኢስ ቫይታል ቶ ስታይ ትሩ ቶ ተ በድ ራክ ኦፍ ኢንተርናሽናል ላው መሰረታዊ የሆነውን ዓለም አቀፍ ሕግ ማክበር ወሳኝ ጉዳይ ነው። ምንም አይነት የጎሳ ማጽዳት አድራጎት ሊፈጸም አይገባም። የአረቡ ዓለም ጂኦፖለቲካዊ መሪ የሆነችው ሳውዲ አረቢያ በመንግስቱ ቴሌቪዥን በሰጠችው መግለጫ ለፍልስጤም የሀገረ መንግስትነት ያለን ድጋፍ የማይናወጥ ነው ስትል አስታውቃለች። ይህ ጠንካራ አቋም ለድርድር አይቀርብም፣ አይቀየርም። እናም ይህ መግለጫ ትራምፕ በማክሰኞ መግለጫቸው ሳውዲዎች የፍልስጤም ሀገረ መንግስት እንዲመሰረት አልጠየቁም ካሉት ጋር ይጋጫል። ሳውዲ አረቢያ በጣም ትረዳለች። እስካሁንም በጣም ስትረዳ ነበር። መካከለኛው ምስራቅ ውስጥ ሰላም እንዲሰፍን ይፈልጋሉ። ሳውዲ አረቢያ ለእስራኤል እውቅና ልትሰጥ በለውጡ ከዩናይትድ ስቴትስ ጋር የደህንነትና የኤነርጂ ስምምነት ልታገኝ ከባይደን አስተዳደር ጋር በመደራደር ላይ የነ ነበረች ሲሆን እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 2023 ዓ.ም ሐማስ እስራኤል ውስጥ ካደረሰው ጥቃትና ከዚያም እስራኤል ከከፈተችው የአጸፋ ጥቃት በኋላ ድርድሩ ተቋርጧል። ያ ድርድር ዳር ቢደርስ ኖሮ እንደ አውሮፓውያን የዘመን አቆጣጠር በ2020 በፕሬዚደንት ትራምፕ ሸምጋይነት በእስራኤል እና በአረብ ሀገሮች መካከል የተደረሰውን የአብርሃሙ ውል የተባለውን ስምምነት ያስፋፋው ነበር። ሆኖም ቢያንስ ለጊዜው ሪያድ ጉዳዩን በጥንቃቄ ይዘዋለች። በለንደን የኢኮኖሚክስ ትምህርት ቤት የመካከለኛው ምስራቅ ማዕከል ተጋባዥ መምህር የሆኑት ማዳዊ አልራሺድ እንዲህ ሲሉ ያስረዳሉ። የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን በጣም መጥፎና መላው ዓለም የሚቃወመው በሚመስለው የፕሬዝዳንት ትራምፕ እቅድ ወደፊት በመግፋት የሚመጣ አንዳችም ጥቅም ሊታያቸው አይችልም። ከሚቃወሙት መካከል የዩናይትድ ስቴትስ ባላንጣዎች ሩሲያና ቻይና ከአጋሮቿም መካከል ጀርመን፣ ፈረንሳይ እና ብሪታንያ ይገኙባቸዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በሀገራቸው መኖር ሊፈቀድላቸው ይገባል አገራቸውን መልሰው እንዲገነቡም ሊፈቀድላቸው ይገባል። እኛም በመልሶ ግንባታውና ጎን ለጎን ሁለት አገረ መንግስት በመመስረቱ ሂደት አብረናቸው መሆን አለብን። አሁን ደግሞ ዋይት ሀውስ የፕሬዚደንት ትረምፕ እቅድ ፍልስጤማውያኑን በሌላ ሀገር የሚያሰፍረው በጊዜያዊነት ብቻ ነው እያለ ነው። ቃል አቀባይዋ ኬሮላይን ሌቪት ሰው ሊኖርበት የሚችል ቦታ አይደለም። እንዲያውም እንደዚህ አስከፊ በሆነ ቦታ ሰው ይኖር ማለት ክፉነት ነው። ፕሬዚደንት ትራምፕ ከአካባቢው መሪዎች ጋር በቀጣዮቹ ቀናት እንደሚነጋገሩ ሌቨት አመልክተዋል። ይህ በዚህ እንዳለ ፕሬዚደንት ትራምፕ የወሰዷቸውን እርምጃዎች ጋዛን የሚመለከተውን ጨምሮ የሚቃወሙ ሰልፎች በተለያዩ የአሜሪካ ከተሞች ተካሂደዋል።